Foreign Service Institute Amharic Basic Course Unit 23 Basic Sentences for Learning Safar Bank Laqo bank bankalle Kift Aun kift adellem inji menorun alle መከፈት ምን ጊዜ ይከፈታል? ቀኑን በሙሉ ይህ እኛ ሰፈር ያለው ባንክ የሚከፈተው ጥዋት ብቻ ነው። ሌሎች ግን ቀኑን በሙሉ ክፍት ናቸው። ቼክ አሁን ገንዘብ ፈልጋለሁና ወደ ሌላ ባንክ ሄጀ ግዴታ ቸክ መመንዘር አለብኝ። ቀዳማዊ ኃይለ ሥላሴ አደባባይ መቅረብ እንግዲያስ ቀዳማዊ ኃይለ ሥላሴ አደባባይ ያለው ባንክ ይቀርበዋታል፣ እና እዚያኛው ይሄዱ። አዎ፣ አድራሻውን ባውቀው እዚያ መሄድ እና መመንዘር ይቻለኛል። ባንኩን ለማግኘት በጣም አስቸጋሪ አይደለም። ከዚህ በፊት ከኃይለ ሥላሴ አደባባይ ሄደው የለም? ተዋሰ መዋዝ፣ ይዋሳል መጽሐፍ ቤት ቤተ መጽሐፍት አዎ፣ መጽሐፍ ለመዋስና ለመመለስ ወደ አሜሪካን መጽሐፍ ቤት ብዙ ጊዜ ሄጃለሁ። ጎን የአሜሪካንን መጽሐፍ ቤት ካወቁት፣ በአንኩ ከሱ ጎን ነው። አጣ ማጣት ያጣል። እሱንስ አላጣውም። ቶሎ ደርሼ እመጣለሁ። መቅናት። እሺ፣ ይቅናዎ። ፎር ፍሎንሲን እባክዎ እዚህ ሰፈር ባንክ አለ? አሁን ክፍት አይደለም እንጂ መኖሩን አለ። ምን ጊዜ ይከፈታል? ይህ እኛ ሰፈር ያለው ባንክ የሚከፈተው ጠዋት ብቻ ነው፣ ሌሎች ግን ቀኑን በሙሉ ክፍት ናቸው። አሁን ገንዘብ እፈልጋለሁና ወደ ሌላ ባንክ ሄጄ ግዴታ ቼክ መመንዘር አለብኝ። እንግዲያስ ቀዳማዊ ኃይለ ሥላሴ አደባባይ ያለው ባንክ ይቀርበውታልና እዚያኛው ይሄዱ። አዎ፣ አድራሻውን ባውቀው እዚያኛው መሄድ እና መመንዘብ ይሻለኛል። ባንኩን ለማግኘት በጣም አስቸጋሪ አይደለም። ከዚህ በፊት ኃይለ ሥላሴ አደባባይ ሄደው የለም? አዎ መጽሐፍ ለ መዋስና ለመመለስ ወደ አሜሪካን መጽሐፍ ቤት ብዙ ጊዜ ሄጃለሁ የአሜሪካንን መጽሐፍ ቤት ካወቁት ባንኩ ከሱ ጎን ነው እሱንስ አላጣውም ቶሎ ደርሽ እመጣለሁ እሺ ይቅናዎ እባከው፣ እዚህ ሰፈር ባንክ አለ። አሁን ክፍት አይደለም እንጂ መኖሩን አለ። ምን ጊዜ ይከፈታል? ይህኛ ሰፈር ያለው ባንክ የሚከፈተው ጠዋት ብቻ ነው። ሌሎች ግን ቀኑን በሙሉ ክፍት ናቸው። አሁን ገንዘብ ፈልጋለሁና ወደ ሌላ ባንክ ሄጄ ግዴታ ቼክ መመንዘር አለብኝ። እንግዲያስ ቀዳማዊ ሀይለስላሴ አደባባይ ያለው ባንክ ይቀርቦታልና እዚያኛው ይሄዱ። አዎ አድራሻውን ባውቀው እዚያኛው መሄድና መመንዘር ይሻለኛል። ባንኩን ለማግኘት በጣም አስቸጋሪ አይደለም። ከዚህ በፊት ኃይለ ስላሴ አደባባይ ሄደው የለም? አዎ መጽሐፍ ለመዋስና ለመመለስ ወደ አሜሪካን መጽሐፍ ቤት ብዙ ጊዜ ሄጃለሁ። የአሜሪካን መጽሐፍ ቤት ካወቁት፣ ባንኩ ከሱ ጎን ነው። እሱን ሳላጣውም ቶሎ ደርሼ ይመጣለሁ። እሺ